አዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ ቅዳሜ ምሽት በአማራ ክልል አመራር አባላትና በኢትዮጵያ ጦር ኃይሎች ጠቅላይ ኤታማጆር ሹም ላይ የተፈጸመው ጥቃት በአገለገሏት ኢትዮጵያና በተቋማቱ ላይ እንደተፈጸመ የሚቆጠር ነው ብሏል። ዩናይትድ ስቴትስ ፖለቲካዊና ኢኮኖሚያዊ ማሻሻያዎች እያካሄደች ላለችው ኢትዮጵያ ድጋፍ ለማድረግ ያላትን ቁርጠኛነትም እንደምትቀጥል አረጋግጧል። እስክንድር ፍሬው ነው ዘገባውን ይላከልን። አዲስ አበባ የሚገኘው የአሜሪካ ኤምባሲ ትናንት ባወጣውና ለቪኦኤ የበላከው መግለጫ ቅዳሜ ምሽት በባህር ዳርና በአዲስ አበባ በተፈጸመው ግድያ ሐዘኑን ገልጿል። በባህር ዳሩ ጥቃት የአማራ ክልል ፕሬዚዳንት ዶክተር አምባቸው መኮንንና የአደረጃጀት አማካሪያቸው እዘዝ ዋሴ መገደላቸውን መግለጫው አስታውሷል። በአዲስ አበባ በተፈጸመው ጥቃት ደግሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ጄኔራል ሰአረ መኮንን እንደዚሁም በጥሮታ ላይ የነበሩት ኢትዮጵያዊ ሜጀር ጄኔራል ገዛይ አበራ መገደላቸውንም በተመሳሳይ አስታውሷል። ግድያው ለቤተሰቦቻቸው እና ለወዳጆቻቸው ብቻ ሳይሆን ለሀገራቸውም ትልቅ ኪሳራ ነው ሲልም አመልክቷል። ለሟቾቹ ቤተሰቦች፣ ለቆሰሉት ሰዎችና ለኢትዮጵያ ሕዝብ ጸሎታችንን አጋርነታችንንና ጥልቅ ሐዘናችንን እንገልጻለን በማለትም መልእክቱን አስተላልፏል። የአሜሪካ ኤምባሲ ጥቃቱ በሟቾቹ ላይ ብቻ ሳይሆን በተቋማትና በአገለገሏት አገር ላይ ጭምር እየተፈጸመ ነው ብሏል። ኤምባሲው አገሪቱ እያካሄደች ያለችው ኢኮኖሚያዊና ፖለቲካዊ ማሻሻያ የኢትዮጵያን ብልጽግና ፖለቲካዊ አካታችነትና መረጋጋት ለማረጋገጥ አስተማማኝ መንገድ መሆኑንም ኤምባሲው አስታውቋል። ዩናይትድ ስቴትስ የምታደርገውን ድጋፍ እንደምትቀጥልም አመልክቷል። በብጥብጥና ሁከት የኢትዮጵያን አንድነት የሚፈታተኑ ወገኖች በቀጥታ የሚጻረሩትም የኢትዮጵያን ሕዝብ የተሻለ ጥቅም ነው ብለዋል። እናም በጥብቅ እናወግዛቸዋለን በማለት አስታውቋል። ኢትዮጵያውያን ለሀገራቸው አንድነትና እየተካሄዱ ላሉ የማሻሻያ እርምጃዎች የሚያደርጉትን ጥረት ማሳደግ እንዳለባቸውን ጥሪ አቅርቧል። ዩናይትድ ስቴትስም አካታች፣ የበለጸገች እና አንድነቷ የተጠበቀ ሀገር ለማረጋገጥ ጥረት ከሚያደርግ ከእያንዳንዱ ኢትዮጵያዊ ጋር ትቆማለች ሲልም መግለጫው አክሏል። ይህ በእንዲህ እንዳለ ለኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ጄኔራል ሰዓረ መኮንንና ለጡረተኛው ጄኔራል ገዛኢ አበራ አስከሬን ነገ በሚሊኒየም አዳራሽ አሸኛኘት እንደሚደረግ የተቋቋሙት ኮሚቴዎች አስታውቀዋል። በመቀጠልም የሁለቱ ጄኔራሎች የቀብር ስነ ስርዓት በአዲስ አበባው መንበረ ጸባወት ቅድስት ስላሴ ካቴድራል እንደሚፈጸም ሲገልጹ የዋሉት የሀገር ውስጥ የመገናኛ ብዙኃን ቆየት ብለው ሌላ መረጃ አሰራጭተዋል። በተስተካከለው ዘገባ መሰረት ለሁለቱ ጄኔራሎች አስክሬን በአዲስ አበባው ሚሊኒየም አዳራሽ ሽኝት ከተደረገ በኋላ በቀጥታ ወደ መቀለ ያመራል። የቀብር ስነ ስርዓታቸውን በዚያ ይፈጸማል። የአማራ ክልል ርዕሰ መስተዳደር የዶክተር አምባቸው መኮንን ና የአደረጃጀት አማካሪያቸው የአቶ እዘዝ ዋሴ የቀብር ስነ ስርአት የፊታችን ረቡዕ በባህር ዳር እንደሚፈጸም ደግሞ ለዚሁ የተቋቋመው ኮሚቴ አስታውቋል። በከተማዋ ቅዱስ ገብርኤል ቤተ ክርስቲያን በሚፈጸመው የቀብር ስነ ስርአት ከፍተኛ የፌዴራል ና የክልል አመራሮች ና ባለስልጣናት እንደሚገኙ ይጠበቃል። በአዲስ አበባ ና በባህር ዳር በተፈጸሙት ግድያዎች ምክንያት ዛሬ በኢትዮጵያ የሀዘን ቀን ሆኖ ውሏል። Dari Kabupaten Periodeo, dan dari saya, Kak